በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ጠበቆች ዛሬ ጥር 18 ቀን ያቀረቡት የዋስትና ጥያቄ ውድቅ ሆኗል። አንድ ተጠርጣሪ የዋስትና መብት የሚከለከለው ማስረጃዎች ያጠፋል፣ ምስክሮችን ያባብላል፣ ወንጀል ይፈጽማል፣ አሊያም ከሀገር ይኮበልላል የሚል ስጋት ሲኖር ብቻ ነው ይላሉ። ከዶክተር መረራ ጉዲና ጠበቆች መካከል አንዱ የሆኑት ዶክተር ያዕቆብ ኃይለማርያም ዶክተር መረራ ከእነዚህ ስጋቶች ነፃ ናቸው በሚል እምነት ዋስትና መጠየቃቸውን ለዶይቸ ቨለ ተናግረዋል። በአንድ አመት ውስጥ ለሶስት ለአራት ጊዜ ከሀገር ውስጥ ወጥቶ ጉዳዩን ፈጽሞ ይመለስ ነበር እና ስለዚህ ወጥቶ ይቀራል የሚለው አሳማኝ ሁኔታ ክርክር ሊሆን አይችልም። ዶክተር መረራ ወንጀል ይሰራል የሚል ጥርጣሬ በምንም አይነት ሊኖር የሚችል አይደለም። ስለዚህ ይህም ሁሉ በመተማመን ነበር የዋስትና መብት እንዲከበር ለተጠየቅ ነው። ፍርድ ቤቱ ፈቃደኛ ሳይሆን ቀርቶ የዋስትና መብቱን ከልክሏል። ምክንያትም አልሰጠም። ግን እንደሚመስለው ገና ምርመራ አላለቀምና በምርመራ ላይ ስላለን አሁን የዋስትና መብት አንፈቅድም የሚል አይነት ስሜት ነው ከዛ ከፍርድ ቤት ያገኘሁት ግን ዳኛው ይህንን አላተተም። ጠበቃው ከምርመራ በኋላ ክስ በይፋ ሲመሰረት በድጋሚ ዋስትና እንደሚጠይቁም ተናግረዋል። ጠበቆቹ ተጠርጣሪው ወደ ሁለት ወር ገደማ በመታሰራቸው ክርክሩ እንዲጀመር ያቀረቡትንም ጥያቄ ፍርድ ቤቱ ሳይቀበለው ቀርቷል። በዚህ በሁለት ወር ውስጥ ምርመራ ተጠናቆ መለቀቅ ይገባዋል። የዘገየ ፍትህ እንዳልሰጠ ይቆጠራልና ከእንግዲህ ለምርመራ ተብሎ ቅጠሮ እንዳያዝና ቀጥታ ወደ ክርክሩ እንድንገባ አመልክተን ነበረ። መርማሪው ፖሊስ አይ ምርመራውን አልጨረስኩም፣ በወንጀሉ አባባሪነት የተጠረጠሩ ሰዎች አሉ፣ እነሱንም መጠየቅ ይኖርብናል፣ ሌላም ሌሎቹ ምክንያቶችም አቅርቦ እንደገና ሌላ ተጨማሪ ቀጠሮ የአንድ ወር ተጨማሪ ቀጠሮ ጠይቆ ተፈቅዶለታል። ዶክተር ያዕቆብ ኃይለማርያም ደንበኛቸውን በሳምንቱ ለቀናት ማግኘት እንደሚችሉ ተናግረዋል። ዶክተር መረራ ጉዲና አሁንም ከቤተሰቦቻቸው ጋር መገናኘት አልተፈቀደላቸውም። የዶክተር መረራ ጉዲና የምርመራ ሂደት እስከ አራት ወራት ሊዘልቅ ቢችልም ጠበቃቸው በድጋሚ ተቃውሟቸውን እንደሚገልጡ ተናግረዋል። መርማሪ ፖሊስ በተደጋጋሚ ሌላ ቀነ ቀጠሮ ሊጠይቅ ይችላል የሚል ስጋት ያላቸው ዶክተር ያዕቆብ መረጃ የማሰባሰቡ ሂደት እስካሁን መጠናቀቅ ነበረበት ብለዋል። ዛሬ ያስቻለው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት የዶክተር መረራ ጉዲናን ጉዳይ ለመጪው የካቲት 16 ቀን 2009 ዓ.ም ቀነቀጠሮ ሰጥቷል።